የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጨረሻ በምስራቅና መካከለኛው አፍሪካ ሀገራት ያደረጓቸው ጉብኝቶች በልዩ ልዩ ጉዳዮች ላይ ውይይት የተደረገባቸው መሆናቸው ተገልጿል። በዩጋንዳ በነበራቸው ቆይታ በበርካታ የሁለትዮሽና ቀጠናዊ ጉዳዮች ላይ ከሀገሪቱ ፕሬዚዳንት ዩዌሪ ሙሴቬኒ ጋር መወያየታቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ ጠቁመዋል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒም እንደዚሁ በትዊተር ገጻቸው ባሰፈሩት ጽሁፍ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት ውጤታማ እንደነበር ገልጸዋል። በሁለትዮሽ እንደዚሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትብብራቸውን በማጠናከር በጋራ ለመስራት መወሰናቸውን ነው ፕሬዝዳንቱ የጠቀሱት። ጠቅላይ ሚኒስትር አብይ አህመድ በሩዋንዳም እንደዚሁ ከፕሬዝዳንት ፖል ካጋሜ ጋር በሁለትዮሽና ና ቀጠናዊ ጉዳዮች ላይ መወያየታቸውን አመልክተዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የውጭ አገር ጉብኝት ሲያደርጉ ከሁለት ሳምንታት ባነሰ ጊዜ ውስጥ ለሁለተኛ ጊዜ ነው። ጠቅላይ ሚኒስትሩ ባለፈው ሳምንት አጋማሽም ለጉብኝት አዲስ አበባ የመጡትን የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትን መቀበላቸውና ውይይትን ማድረጋቸው ይታወሳል። እንደየ ሁኔታው የማይለዋወጡና በወዳጅነታቸው የሚጸኑ እንደ ደቡብ ሱዳን ያሉ ወዳጆች በወሳኝ ጊዜያት እጅግ አስፈላጊ ናቸው ብለዋል ጠቅላይ ሚኒስትሩ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዩጋንዳና ሩዋንዳ ያደረጉትን ጉብኝት አጠናቀው ወደ አዲስ አበባ መመለሳቸውን ጽፈት ቤታቸው አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።